ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ለወጣቱ እድልን ይከፍታል። ስራ እድልን ይከፍታል። ኔትወርክ በተለይ ደግሞ ኔትወርክን ማስፋት ትልቅ እድል ይሄ ምክንያቱም ብዙ ኢትዮጵያውያኖች ልታገኝ በአንድ ቦታ ልታገኝ የምትችልበት ኢቨንት ቢኖር የእግር ኳስ ዝግጅት ነው እና በመላ አሜሪካ የሚኖሩ ትውልድ ኢትዮጵያውያን የአመት ዓመት መገናኛ ሆኖ የቆየው የሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ፌስቲቫል ከቀናት በኋላ ይጀመራል በአዘጋጇ ከተማ አትላንታ ያለውን ቅድመ ዝግጅት ብሎም በፌስቲቫል ውስጥ የወጣቶችን ተሳትፎ በተመለከተ ሀሳብ የሚያጋሩን እንግዳ ጋብዘናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው፣ የምስልና ድምፅ ቅንብሩን የምትከውንልን ብርሃን ይሉናት። አብራችሁን አምሹ። ወደ ቀዳሚው መሰናዶ በመላ አሜሪካ የሚኖሩ ትውልደ ኢትዮጵያውያን የአመት አመት መገናኛ ሆኖ የቆየው የሰሜን አሜሪካ የኢትዮጵያን የስፖርት ፌዴሬሽን ፌስቲቫል ከቀናት በኋላ ይጀምራል። ከስፖርታዊ ፍክክር ባሻገር ኢትዮጵያውያን ባህላቸውንና ማንነታቸውን የሚያሳዩበት የስራና ማህበራዊ ትስስር የሚፈጥሩበት መድረክ ሆኖ ቆይቷል ፌስቲቫሉ። የዘንድሮውን ፌስቲቫል የምታስተናግደው ከተማ አትላንታ ናት። በዚያ ያለውን ቅድመ ዝግጅት ብሎም በፌስቲቫል ውስጥ የወጣቶችን ተሳትፎ በተመለከተ ሀሳብ የሚያጋሩን እንግዳ ጋብዘናል። እንግዳችን የፌዴሬሽኑ የህዝብ ግንኙነት ኃላፊ አቶ ያሬድ ነጋሽ ናቸው። አስቀድመው ስለ አሰናጁ ከተማና የዋዜማው ቅድመ ዝግጅት ይነግሩናል። አትላንታ ከተማ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ ራሱ ከፍ ያለ ነው። አትላንታ ደግሞ ከዋሽንግተን ዲሲ እና አካባቢው በመኪና በመንዳትም ለመሄድ በአውሮፕላን ለመብራርም ሁለት ሰዓት በማይሞላ ቅርበት ያለው ቦታ ስለሆነ ከዳላስም አካባቢ ለመምጣት ነው የሚፈልጉ ከኖርዝ ካሮላይናም ሳውዝ ካሮላይናም ያሉ ኢትዮጵያኖች በቅርበት በመኪና በመንዳት እንኳን መምጣት የሚችሉ ብዙ ኢትዮጵያኖች በአትላንታ ዙሪያ ይገኛሉ እና የዘንድሮ ዝግጅት ኢትዮጵያዊነት ደምቆ የሚታይበት ይሆናል ብለን እናምናለን። በዛም መንገድ ነው እኛ ዝግጅታችን እያካሄድናለ ነው። በእኛ በኩል ዝግጅቱ በጥሩ እየሄደ ነው። ነገሮች መስመር እየያዙልን ነው። ታዳሚዎቻችን ከጁን ሀያ ዘጠኝ እስከ ጁላይ ስድስት እረፍት ጊዜያቸውን በአትላንታ ከተማ ያደርጋሉ ብለን እናምናለን አራት አስርት ዓመታትን ያለፈ በብዙ በብዙ ትውልድ ኢትዮጵያውያን ሕይወት ውስጥም ትልቅ አሻራ ያስቀመጠ ፌስቲቫልና ዝግጅት እንደሆነ ይታወቃል። እንደው ትውልድ ኢትዮጵያውያንን በማስተሳሰር በሌሎች ተያዥ ጉዳዮች ይህ ፌስቲቫል የነበረው ፋይዳ የነበረው ጠቀሜታ ምን ይመስላል? በአጭሩ ሲቃኝ ሲ ፌዴሬሽን ዋና መፈክሩ እግር ኳሱን ምክንያት በማድረግ ኢትዮጵያኖችን ማሰባሰብ ላለፉት አርባ ዓመታት ከኮቪድ ውጭ ያለማቋረጥ ሲካሄድ የነበረ ነው። እንግዲህ ዘንድሮ አርባ አንደኛውን ልናከብር ነው። አርባ አንደኛ ነው ስንል ዝም ብሎ አይደለም ቁጥሩን የምንጠራው፣ በጣም የምንኮራበት ነው። ይህን የምንኮራበት ምንድን ነው? ላለፉት አርባ አንድ ዓመታት ኢትዮጵያውያኖችን ያለማቋረጥ እያሰባሰበ ያለ ብቸኛ ተቋም ይሄ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ነው። እንግዲህ በፊት በፊት በእድሜያቸው ተለቅ ያሉ ኢትዮጵያውያኖች ነበር የሚሰባሰቡት። የሆነ ሰዓት ላይ ወጣቶች በጣም ወደ ሜዳው የመምጣት ሁኔታ ቀዝቅሎ ነበር። አሁን ደግሞ ወጣቱ ትውልድ ወይም የሁለተኛው ትውልድ በጣም እየመጣ የሚሳተፍበት ኳስ ተጫዋቾቹ ራሳቸው በጣም ወጣቶች ናቸው። ይህ ደግሞ የሚቀጥለው ትውልድ ምን ያህል ፌዴሬሽን ውስጥ እራሱን አስገብቶ እየተጠቀመ እየተገለገለ እንደሆነ ያሳያል። እኛም ደግሞ ደስታም ስኬትም ብለን ለአንድ መስፈርት የምናየው የሚቀጥለው አዲሱ ትውልድ ሲመጣ ስታየው ሲንቀሳቀስ፣ በሜዳው በሚያደርጉ ጨዋታ፣ በሜዳው ዙሪያ በሚደረጉት እንቅስቃሴዎች ውስጥ ወጣቱ ትውልድ ወደ ሜዳ ምን ያህል እየመጣ እንዳለ ስታየው የስፖርት ፌዴሬሽን ሚናውን እየተጫወተ ነው ብለን እናምናለን። እንግዲህ እንደሚታወቀው አርባ ዓመትን ያሳለፈ ተቋም እንደመሆኑ በበላይነት ላ በታት የሚያስተዳደሩ ሰዎችም እድሜያቸው እየገፋ መምጣቱ አይቀሬ ነው እና የእነሱን ኃላፊነት በመረከብ የመድረኩን ደግሞ የእርስ በርስ መታወቂያነቱን የበለጠ ለማጠናከር የወጣቶችን ተሳትፎ በምን መንገድ ለመጨመር አስባቸዋል? እያንዳንዱ ወጣት በአካባቢው ባለው ቡድን ውስጥ በመሳተፍ ወጣትም ሳይሆን ማንኛውም ሰው መጥቶ መሳተፍ ይችላል። በተለይ ወጣቶች ደግሞ አዎ፣ አዳዲስ ሀሳብ አዳዲስ አስተያየቶችን ይዘው የሚ የሚመጡ ትውልድ ስለሆኑ እነሱም በአካባቢያቸው ወዳለ ቡድን በመሄድ ተጫዋችም ከሆኑ በተጫዋችነት፣ እንደዚሁም ደግሞ በአባልነትም በቡድኖች መቀላቀል ይችላሉ። ቡድኖች እንግዲህ እነሱን አስተሳሰብ አስተያየታቸውን አይተው ሲፈልጓቸው ይጠቅማሉ፣ ሲሉ ደግሞ ወደ ፌዴሬሽኑ እያቀረቧቸው ይመጣሉ። በቲም ተወካይነት አንድ ቡድንን ወክለው በመምጣት በቦርድ አባልነት ወደ ስብሰባ ይመጣሉ ማለት ነው። አንድ የቦርድ አባል ሁለት ዓመት ከተሰበሰበ በኋላ ወደ አስተዳደር ውስጥ ለመግባት መስፈርቱን ያሟላል ማለት ነው። ሁለት ዓመት የፌዴሬሽኑ ቦርድ አባል ሆኖ ማገልገል አለበት። ወጣቶቹን በብዛት እያሳተፍን ነው። ከዛ በተጨማሪ በሜዳ አካባቢ በሚደረጉ የተለያዩ ቬንደሮች ይመጣሉ። እነዚህ ቬንደሮች ከምግብ ከሚሸጠው በተጨማሪ ሸቀጣሸቀጦችን የሚሸጡሉ ከዛም በተጨማሪ ደግሞ ሌላ መስሪያ ቤቶችን የሚያስተዋውቁ ይዘው የሚመጡ አሉ እና ያ ደግሞ ለወጣቱ እድልን ይከፍታል። ስራም እድልን ይከፍታል። ኔትወርክ በተለይ ደግሞ ኔትወርክን ማስፋት ትልቅ እድል ይሄ ነው። ምክንያቱም ብዙ ኢትዮጵያውያኖችን ልታገኝ በአንድ ቦታ ልታገኝ የምትችልበት ኢቨንት ቢኖር የእግር ኳስ ዝግጅት ነው እና ትልቅ ኔትወርኪንግ ነው። ኔትወርኪንግ ደግሞ ከምንም በላይ አስፈላጊ ነው። በተለይ ለዚህ ሀገር፣ ለወጣቱ ራሳቸውን ለማሳደግ ሊጠቀሙበት የሚችለው ኔትወርኪንግ ነው እና እዛ ላይ በመሳተፍ በተለያዩ ነገሮች በኢንተርሽፕም፣ በስኮላርሽፕም የተለያዩ እድሎችን ማግኘት ይችላሉ እና በዛ ረገድ ጥሩ እንቅስቃሴዎች እያደረግ ነው። በስኮላርሽፕ ራሱ ከአትላንታ ከተማ አሁን ኢንተርናል ኦዲተራችን የሆነ አቶ ዳግም ለብዙ ተጫዋቾች የስኮላርሽፕን በማመቻቸት እድሎችን የከፈተ ወጣት ነው። እሱ ራሱ ተጫዋች የነበረ ለሌሎችም ስኮላርሽፕን እያስገኘ ያለ ወጣት ነው እና በዛ ረገድም ወጣቱ ተጠቃሚ ይሆናል ማለት ነው። ሌላው ፌዴሬሽኑ የሚታወቀው በሀገር ቤት ለሚደርሱ ሰው ሰራሽም ሆነ የተፈጥሮ አደጋዎች የሚሆኑ ድጋፎችን የረዴት ተግባራትን በማከናወን ነው። ጎን ለጎን የሰባዊ ተግባራት ውስጥ ተሳታፊ የሆኑ ተቋማትን ስፍራና ድጋፍ እንዲያገኙ የማድረግ አሰራርም አላችሁ። ይሄ አሰራራችሁ ዘንድሮ ላይ በምን ደረጃ ላይ ደርሰዋል? ኢትዮጵያ ነበርኩኝ። ከመጣሁ ገና አስራ አምስት ቀኔ ነው። ኢትዮጵያ በነበርኩበት ጊዜ ቢንያም የመቄዶንያ መስራች ጥሪ አስተላልፎልን መቄዶንያን ጎበኝ ጋ ብዙ ነበርና በጣም ልብ የሚነካ መልካም ስራ የሚሰራ ሰው ነው። ማንኛውም ሰው ወደ ኢትዮጵያ በሚሄድበት ጊዜ መቄዶኒያን ሄዶ ቢጎበኝ የሚል መንፈስ ጊዜ ነው። ከዚ ወጣት ማንኛውም ዘንድሮ ከመቄዶኒያ በጎ አድራጎት ድርጅት ጋር በመተባበር እነሱ መድረኩን በማመቻቸት በእግር ኳሱ ላይ በመገኘት ስለ መቄዶኒያ እንዲያስተዋውቁ ስለ መቄዶኒያ ለሚሰሩት ስራ ድጋፍን ለመጠየቅ በዛ መስፈርት ከመቄዶኒያ ጋር እንደዚሁም ከመሰረት በጎ አድራጎት ድርጅት ጋር ከእነሱ ጋር በመተባበር ዘንድሮ እነሱን የበጎ አድራጎቶች ወደፊት በማጉላት ይዘን እንቀርባለን እና በዛ ረገድ ያው እራሳቸውም ድንኳን ይዘው መጥተው የሚሳተፉም አሉ። እኛም ደግሞ እንደዚሁ በተመራጭነት የምናሳትፋቸውም አሉ። ከዛ በተጨማሪ ደግሞ ሌሎች የጠየቋሉ። በጣም እኔ ከአሁን በፊት በበጎ አድራጎት ስራ በነበርኩበት ውስጥ የተሳተፍኩባት ፕሮግራም አለ። እነሱ ምን እንመጣለን ብለዋል። ብርቄ የሚባል ባሊ የተዘጋጀ ነው። ይህ ባሊ ለሴቶች ለእህቶቻችን የንጽህና እቃ ነው እና በጣም በተለይ በገጠር በክፍለ ሀገር ላሉ በወራዊ በሚመደርስባቸው ጊዜ በንጽህና ምክንያት እየተገፉ እንዳይቀሩ ለነ ተማሪዎች እንዳይስተጓጉሉ ሴቶቹ እህቶቻችን ከማህበረሰቡ ገለልተኛ እንዳይደረጉ ለነሱ የሚበረከት ባሊ ነች እና እዛ ባህል ውስጥ ብዙ ነገርን ያሟላ የንጽህና እቃዎችን የያዘ ነው። እነሱም መጥተው መሳተፍ እንደሚፈልጉ ደብዳቤ ጽፈውልናል። በተቻለ መጠን እኛም ሀገራችን ላይ አሻራችንን የምንጥልበት አሻራቸውን የጣሉትን ደግሞ ደግፈን እነሱም ማህበረሰቡን የሚጠቅሙበትን ድሎች በዚሁ መንገድ እያመቻችን ነው። እጅግ በጣም አመሰግናለሁ። አቶ ያሬድ ነጋሽ በሰሜን አሜሪካ የኢትዮጵያ የስፖርትና የባህል ፌዴሬሽን የህዝብ ግንኙነት ኃላፊነት አርባ አንደኛውን የሰሜን አሜሪካ የስፖርት ፌዴሬሽን ፌስቲቫልን አስመልክተው ለሰጡን ሀሳብ ላጋሩን ነገር ሁሉ በጣም አመስጋኝ ነኝ። በድጋሚ አቶ ሀብታሙ እጅግ አድርጌ አመሰግናለሁ። በቪኦኤንም እጅግ አድርጌ አመሰግናለሁ ይህን ዕድል ስለሰጣችሁን። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ የእሁድ ምሽቶቹ አዘጋጆች አሉላ ከበደና ቆንጅታየ ከሚያቀርቧቸው የራዲዮ መጽሔት ወጎች አንዱን እንጋብዛችኋለን። ከገጣሚ ሰለሞን ሞገስ ጋር በቅርቡ ለንባብ ባበቃት አዲስ የግጥም መድብሉ ባሻሸብር በጀርመንና ሌሎች የግጥም ስራዎቹ እንዲሁም ስለ ስነ ግጥም ለዛ ከነበራቸው ቅምሻ ዝግጅት የተወሰደ ነው። አሉላ ከበደ ነው መኖሪያውም በጀርመን ሙኒክ ያደረገውን ሰለሞኑን ያወያየው። እንግዳችን ገጣሚ ሰለሞን ሞገስ ወደ ዝግጅት ክፍላችን እንኳን በደህና መጣ። እንኳን ሰላም ቆያችሁም። ሰለሞን በቅርቡ አዲስ የሥነ ግጥም መድብል ለንባብ አብቅተሃል። በ2015 በአዲስ አበባ ታተመ። በ2016 እንደገና መልሰው ሁለተኛ እትሙ ባለህበት ጀርመን ሀገር መታተሙን ያመለክታል። በርከት ያሉ የስነ ግጥም መድብሎች ለንባብ አብቅተሃል። የቀደመው እውነትን ስቀሏት በ2001 ዓ ም ከፀሐይ በታች በ2004፣ ጽሞና ና ጩኸት 2006፣ የተገለጡ አይኖች 2009፣ ይኸው ባሻሸብር በጀርመን የተሰኘው ደግሞ በ2015 ና 16። በስደት ዓለም በስደት ህይወት ስነ ግጥም እንዴት ነው? ለስነ ግጥም የሚቀሰቅሱ ነገሮች ይበዛሉ። ይከብዳል። ምን ይመስላል? ለስነ ጽሁፍ ይከብዳል። ምክንያቱም አገር ቤት እያለው እኔ አክቲቭ ነበርኩኝ። በተለያየ የስነ ጽሁፍ ዝግጅቶች ላይ በኢትዮጵያ ደራሲያን ማህበርም ሆነ በሌሎች የግለሰብ የመጽሐፍ ምርቃቶች፣ በስነ ጽሁፍ ዝግጅቶች ላይ ብዙ እንቅስቃሴ ውስጥ እሳተፋለሁ። እንደ አቅራቢም እንደ ታዳሚ ሆኜ ብዙ ሰዎች አገኛለሁ፣ ልምዳቸውን የሚያካፍሉን ከወጣቶቹም፣ ከአንጋፋዎቹ ደራሲዎች የማግኘት የማውራት መጽሐፎቹንም የማንበብ ብዙ እድል ይሰጣል። የሀገር ቤቱ ህይወት ወደዚህ ከመጣው በኋላ ግን ከባድ ነው። ምክንያቱም ራስን ለመቋቋም ወደ አዲሱ ባህል እና አኗኗር ለመቀላቀል አዲስ ህይወት ለመመስረት ብዙ ፈተናዎች ስላሉ ውጣ ውረዶች ስላሉ ከቋንቋው ጀምሮ ከባህሉ ጀምሮ ከመኖሪያ ሁኔታዎች አለመመቻቸት ጀምሮ ብዙ ፈተናዎች ስላሉ ከስነ ጽሑፍ ያርቃል፣ ከንባብ ያርቃል። የቋንቋውን ራሱ የማንበቡ አቅምም እየተዳከመ ቃላትን እንደበፊቱ በፊቱ በሰፊው ስለማንጠቀምባቸው የመቀነስ ነገር ነው ያለውና ከረጅም ጊዜ በኋላ እንግዲህ ነው ይህንን መጽሐፍ የሞከርኩት። እንደ ጀማሪ ሆኜ ነው እንደገና የምነሳው። ለአንድ አምስት ስድስት አመታት በላይ አቁሜው ስለነበረ ጀማሪ ሆነ ነው ልምምድ ስለሌለ እንደገና አንድ አዲስ ነው የሚጀመረው። አንተ እንደ እሱ አድርጎ ይሰማ እንጂ የግጥም መድብህን ላገላበጠ ያን የለመዱትን ለዛ ያላቸው በቀልዳቀልድም በቁም ነገርም ጠለቅ ያሉ የህይወት ጥያቄዎችን የሚያነሱ ግጥሞችን የማየት እድል ያገኛል። ባሻሸብር በጀርመን የባሻሸብር በአሜሪካ የመንግስቱ ለማ ለየት ያለ ታሪካዊ ግጥም እንዳነቃቃ መነሻ እንደሆነ አንተም ታመላክታለህ፣ ርዕሱም ይጠቁማል። እስኪ በግጥም እያዋዛን እንጫወት መግቢያችን ላይ ኑዛዜ የተሰኘችውን ጠያቂ በቀልዳቀልድ ለዛ ከህልፈት ጋር የተገናኘን ድንገት በግሩም ግጥም ተርከኸዋል። እሱን ተመልክተናል። እስኪ አሁን ደግሞ ትላንትና ማታ የተሰኘችውን ግጥም አንብብልንና ጫዋታችንን ጨዋታችንን እንቀጥል። ትላንትና ማታ ከሼክስፒር ጋራ ቡና እየተጠጣ ፑሽኪን ቦድካ ከፍቶ ጨዋታ እያመጣ ከበደ ሚካኤል ቅኔን እየፈቱ ጸጋዬ ሲሟገት ካብዬ መንግስቱ እኔም ተቀምጬ በመካከላቸው ታገልን ወንድዬን በውቄን ስሰማቸው ስሙን የዘነጋው ገጣሚ ማብሯቸው አያሙሌን እንደዶፍ ቅኔውን ሲያዘንብ ዮሐንስ አድማሱ ቃል ሲንድ ቃል ሲክብ የወፍታሄ ንጉሴም ግዕዝ ሲያነበንብ ጋሽ ፈቃድ አዘዘ ምናቡን ሲያባብል አረጋሽ ቃላትን ስትቋጥር ስትፈትል ገሞራው ዘንድሮም ዓመፅ ሲያቀጣጥል ደበበ ጅብራንን ከፊቱ አስቀምጦ ወዲህ ክፍሌ አቦቸር ጎኔ ተመስጦ ከበደች ሩሚ ከመቅደስ ጀንበሩ ከለምን ሲሳይ ጋር ባንክሮ ሲያወሩ ገብሬና ሰይፉ ሳቅ እየፈጠሩ ግጥም ስትሞሸር በየገጥሟ አደሩ። ቡናና ወግ ይዘው ከቦ ሲጫወቱ ጋሻ በራ አለማ ካያልነህ ሙላቱ አለም ፀሐይ ደግሞ ከጥግ ላይ ቆማ ላስቴር ግጥምና ዜማ ስታስማማ በዚህ ህልሜ መሃል ጥሞኝ የነበርኩት ከኑሮዬ ይልቅ እንቅልፌን ወደድኩት። ከኑሮዬ ይልቅ እንቅልፌን ወደድኩት። ግሩም ግጥም ነው። ወደኋላም ወደፊትም ከውጭውም ከሀገር ውስጥም ከአንተ ዘመንም ገጣሚዎች ታመጣ አለ። በምትተርክበት እና ትናንት ማታ በተገናኙበት ግጥም ሰለሞን በአጋጣሚ የአምሃ አስፋውን ርዕሱ ተዘንግቶኛል። ኒው ኦርሊንስ የሚባል የዩናይት ስቴትስ ከተማ ውስጥ ኢትዮጵያውያን ገጣሚያን ያመሹበትን የግጥም ምሽት ከአጻጻፋቸው ጋር ከሄደበት ረጅም ጎዳና የነዳበትን ጨምሮ ይተርክበታል። የማየት እድል ገጥሞ ይሆን? አይ፣ ለመጀመሪያ ጊዜ ነው ካንተ የሰማሁት። እንደ ዘሪሆን ኖሮ ምናልባት መነሻ ጠቅስ ነበር። ልክ እንደ ባሻ ሽብር በጀርመን ድቀሴ ብዬ ጠቅስ ነበር። እንደዚህ አይነት አላነበብኩኝም፣ አላየሁም። ግጥማችሁ ለየቀል ነው። ራሱን የቻለ ነው። እሱ ግጥሞችን ያነሳ እና ጸጋዬ በራሱ መንገድ፣ ሰይፉ መታፈሪያ ደግሞ በራሳቸው መንገድ ሲሉት ያሳያል። እንደው እንደ ግጥም ለጨዋታ ማለት ነው እንጂ አምሃ አስፋው ይላል አደነበው እና ሌሎች በርከት ያሉ መጽሐፎች ጻፈ። ገጣሚና ደራሲ ነው። ታውቀዋለህ ብዬ ገምታለሁ። ሰለሞን፣ ወደ አንተ ስራዎች እንመለስ እና ታሪኮች አሏቸው። አንዳንድ ጊዜ በግጥሞች ታሪክ ትነግረናለህ። ስለ ሕይወት ጥያቄው ታነሳለህ። ቀደም ብዬ እንዳልኩት አጫጭሮቹም ረጃጅሞቹም ውስጥ እንዲሁ የሚመረምረውን የግጥምን ኃያል አቅም የሚያሳየው እናያለን። ለምሳሌ እንቆቅልሽ አለ በምትለው ምጥን ግጥም እላለሁኝ እንጂ እንዲያው ገባኝ ገባኝ እንኳንስ ያልገባኝ የገባኝ አልገባኝ ያልገባኝ ሲገባኝ መቼ ገባኝ ገባኝ ትላለ። ስለ እውቀትና ነገሮች መረዳታችንን የምንወስድበትን መንገድ ራሱ ጥያቄ ውስጥ ከተዋለ ትል እንኳን በሚለው ሌላ ግጥም እስቲ የቱ ይሆን የእኛ መልካም ሥራ ትል እንኳን እንዳቅሙ ምሽት እያበራ ስትል ትፈትናለ። አንዳንዶቹ ቅድም እንዳልኩት በታሪክም ገፍተው ብዙ ነገሮችን ያነሳሉ። እንደ ዘይቤ የምትመርጠው መንገድ አለ። ለግጥም የሚያነሳሱ ሁኔታዎች፣ ሐሳቦች፣ የሚኮረኩሩ ጭብጦች ምን ይሆኑ? ብዙ ጊዜ ተደጋግሞ የሚመጣ ነገር ካለ ብዙ ጊዜ ተደጋግሞ የሚመጣ ነገር የእኔ ትዝብቶች ናቸው። ለምሳሌ የሆነ የሚገጥመኝ ነገር ትንሽ ነገር ሰው አሁን ወዲያው ሊረሰው የሚችለው ነገር እኔ ጋር አንዳንዴ ይቆያል። ሰው የሆነ ነገር ተናግሮ ወይም አድርጎ ካየሁን ለአንዳንዶች ያ ነገር በቀላሉ የሚረሳው ሊሆን ይችላል። እኔ ጋ ግን ጥሏቸው የሚያልፈው ነገር አለ ወይም የሚሰጠኝ ትርጓሜ አለ እና ለዛ ነው ለምሳሌ አሁን በቅርቡ የአፍሪካ ፌስቲቫል ነበር አንድ ከተማ ላይ እዛ ሰው ሲደሰት፣ ሲጨፍር ምን ሲል ምን ሲል ምን ሲል ደስታን ሰዎች ሲፈልጉ አይ ነበር እዛ ጋር በዳንስ ይሁን በሙዚቃ ይሁን በምናምን እንዴት ምንድን ነው የሚያደርጉት? ስል ደስታን ነው እየፈለጉ ያሉትና እውነት የሰው ልጅ ደስታን ይፈልጋልና ሁላችንም እንፈልጋለን። ብዙ ጊዜ ግን ደስታን ስንፈልጋት የቺ ደስ ኃጢያት እግር ስር ሆና ትገኛለች እና ለምንድን ነው የምትገኙ ሳይሽ ስፈልግሽ ስልሽ ለምንድን ነው ኃጢያት እንደዚህ አይነት ግጥም ፍት ያለው አሁን ሰሞኑን ማለት ነው ደስታ እንፈልጋታለን። ያቺ ደስታ ግን እኛን ለመጣሊው ለምን እንደሆነ ኃጢአት ጉያ ስር ወርካለች እና እንደዚህ የማያቸው ነገሮች፣ የታዘባቸው ነገሮች ወደ ግጥም ይሮሯዋሉ። የራሴንም ህይወት እናሳዝነኝ እንደዛ ነው መነሻዎች አብዛኞቹ የራሴ የህይወት መጸብራቆች ወይም እይታዎች ናቸው። ግሩም፣ ግጥሞችህን የመጀመሪያውን መጽሐፍህን ነው ቀድም የያየሁት፣ እውነትን ስቀሏት በ2001 ዓ ም የታተመ ግሩም፣ ለዛ ያላቸው እንዳልኩት የህይወትንም ጥያቄ የሚጠይቁ በምታየውም በሚሆነውም ላይ የተለየ ትኩረት የሚስቡ ነገሮችን እናያለን። እስኪ አንድ ግጥም ከዛ መድብልህ አንብብልንና ወደ ምድልሳችን እናምራ። ስንቅ የሚያቀብሉኝ እስረኞቹ ናቸው ይላል። በዚህ ፕሮግራም ላይ ምናልባት ከአንድ ጊዜ በላይ ልበለው፣ በተደጋጋሚ ያነበብነው ይመስለኛል። የዚህ ፕሮግራም የራዲዮ መጽሔት ተከታታዮች የሚያውቋት ግጥም ናት። እስኪ ባንታ አንደበት ደግሞ እንስማት። ይህም የተጻፈበት ያው በዛን ጊዜ በሀገራችን በነበረው መንፈስ ብዙ እንደዚ አይነት ስሜት ይሰማል ነበር ያው በነበረው ስርዓት እስር ቤት እንጠይቅ ነበር፣ ጋዜጠኞችን ለነፃነት ለፍትህ ሲታገሉ የነበሩ እስር ቤት የወደቁ ወገኖቻችን ነበሩ። እና ማን ነው የታሰረው ሲባል እውነት እነሱ ናቸው። እነሱ የልባቸውን ጽፈው የልባቸውን ተናግረው ተቃውሞ እስር ቤት ናቸው። እና ግን በፍርሀትም በተለያየ ነገርም ተሸብበን ውጭ ቆመናል። እናምንበትን ነገር ሳንናገር በውስጣችን ብቻ እያንጎራንጎርን በሹክሹክታ እንትን እያለን እነዛ ሰዎች ነፃ ናቸው የልባቸውን ተናግረዋል። ተቃውመዋል። ወጥቶ በአደባባይ ስለ ሕዝብ መገፋት የሚል ስሜት ፈጠረብኝና የዘመኑን መንፈስ የያዘ ነበረ ስጽፈው። በእርግጥ አሁንም አገር ቤት ተመሳሳይ ነገር ነው ያለው እና ከዛ አኳያ የተጻፈ ነው። ርዕሱ ስንቅ የሚያቀብሉኝ እስረኞቹ ናቸው። እስረኛ ነኝ እኔ መብቱ የጎደለ መጻር ግብ ለመሆን ከቶም ያልታደለ፣ በአጥር በጠመንጃ በዘብ ተጠብቄ በአንድ ይት ጠባብ ክፍል ምኞቴና አምቄ ታስሬ ይኖራለሁ፣ በመጽሐፍ ቅጠል ዓለምን እያየሁ የለም። ነፃ ሰው ነኝ እስረኛ አይደለሁም። ጭንቅና ሰቀቀን ከኔ ጋራ የሉም። እታሰር ይሆን ወይ ብዬ መሽልፈራ ታስሬ ያለሁና ከራሴ እውነት ጋራ የሚዳቋ ስጋት ጭንቅ የሞላባቸው የታሰሩትማ በደጅ ያሉ ናቸው። እኔ ነፃ ሰው ነኝ ያሻኝም ሰርቼ የልቤን አውርቼ ይኸው እዚህ ያለው ነፃነት አግኝቼ፣ የታሰሩትማ በውጭ ያሉ ናቸው። የልብን ለማውራት የልብን ለመስራት ወኔ ከዳቸው የሚደናበሩ በገዛ ጥላቸው። እኔ ነፃ ሰው ነኝ፣ የታሰሩትማ ያልታሰሩት ናቸው። አሉላ ከሰለሞን ጋር የነበረው ቆይታ ሙሉ ቅጂ በዌብሳይታችን ላይ ይጋራል። አሁን ወደ ሌላኛው ሀገር ማላዊ እንሻገር። ማላዊ ከሶስት ዓመታት የብዙሀን መገናኛ ነፃነትን የሚያፍኑ አንዳንድ ህጎችን በመሰረዝ ማሻሻል ያሳየች ቢሆንም በጋዜጠኞች ላይ የሚደርሰው ዛቻና እስር ተባብሎ ሰው መቀጠሉን የሀገሪቱ የሚዲያና ሰብዓዊ መብት ተሟጋቾች እየተናገሩ ነው። ከዚህ ጋር በተያያዘ የተሰናደውን ዘገባ ደግሞ ቁንጅታ በማላዊ አሁን ያለው አስተዳደር እንደ አውሮፓውያን አቆጣጠር በ2020 ዓ ም ስልጣኑን ከተረከበ ከጥቂት ወራት በኋላ የሚዲያ ምህዳሩን በማጥበብ አደጋ ይጋርጡ የነበሩ አንዳንድ ህጎችን በመሰረዙ አድናቆት አትርፎ ነበር። ከዚያም በሶስት ዓመታት ቀደም ብሎ ተደንግጎ የነበረውን የመረጃ ተደራሽነት ህግም ተግባራዊ አድርጓል። ይሁንና ላለፉት ሁለት ዓመታት ያለማቋረጥ ጋዜጠኞች የዛቻና የእስር ኢላማ እየተደረጉ መሆኑን ሲናገሩ ቆይተዋል። የደቡባዊ አፍሪካ የሚዲያ ተቋም ሚሳ በዚህ የአውሮፓውያን 2024 ዓ ም ብቻ ሶስት ጋዜጠኞች መታሰራቸውን አመልክቷል። ባለፈው አመት ደግሞ አስር የሚሆኑ ጋዜጠኞች ታስረዋል አሊያም በስራ ላይ ያሉ ጥቃት ደርሶባቸዋል። ቺሰም ኢንግሉቤ የተቋሙ የማላዊ ቢሮ ምክትል ሊቀመንበር ናቸው። በጋዜጠኞች ላይ በተለይ ምርጫው እየቀረበ ባለበት በዚህ ወቅት የሚፈጸመው ማስፈራራትና ዛቻ ያለበት ደረጃ እያሳሰበን ነው። አቻምላ 2022 ሚያዝያ ወር ውስጥ ፕላትፎርም ፎር ኢንቨስቲጌቲቭ ጀርናሊዝም የመርመሪ ጋዜጠኝነት መድረክ የተባለ ተቋም ጋዜጠኛ የሆነው ግሬጎሪ ጎንድዌ አንደኛው ዘገባውን ሲያዘጋጅ ምንጮቹ እነማን እንደነበሩ እንዲናገር በኃይል ለማስገደድ ፖሊሶች አስረውት እንደነበረ የማላዊ የሰ ሰብዓዊ መብቶች ኮሚሽን ለቪኦኤ ገልጿል። የግሬጎሪ ጎንድዌ ዘገባ የማላዊ መንግስት እንግሊዝ ተቀማጭ ከሆኑ ዙኔት ስታር የተባሉ ነጋዴ ጋር የንግድ ግንኙነት እያደረገ ነው በሚሉ ውንጀላዎች ላይ ያተኮረ ሲሆን ነጋዴው የማላዊ መንግስት ባለስልጣናትን ያሳተፈ የሙስና አድራጎት እየፈጸሙ ነው ተብለው እንግሊዝ ውስጥ ምርመራ የተከፈተባቸው ሰው ናቸው። ውንጀላውን ያስተባብላሉ። የማላዊ የሰብዓዊ መብቶች ኮሚሽን እንዳለው መርማሪ ጋዜጠኛው ግሬጎሪ ጎንድዌ ከማላዊ የ መከላከያ ኃይሎች ዛቻ ከደረሰበት በኋላ ባለፈው የካቲት አገር ጥሎ ተሰዷል። ቪኦኤ የማላዊ የመከላከያ ኃይሎችን አስተያየት ለማግኘት ቢጠይቅም ፈቃደኛ አልሆኑም። የደቡባዊ አፍሪካ ሀገሮች የሚዲያ ተቋም ምክትል ሊቀመንበሯ ቺሶም ኢንግሉቤ ይናገራሉ።

አንዳንዶቹን ህጎች ሰርዟል። ቢሆንም ለመጪው ምርጫ ዝግጅት በሚደረግበት በዚህ ወቅት የሚዲያ ነፃነቱ ይዞታ በጣም አሳሳቢ ነው ብሏል። ቴሬሳ ኢንጋናንዳ የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊ ናቸው። እንዲህ ሲሉ ያስረዳሉ። አንድ በኩል ጋዜጠኞች ወይም ዜጎች በነጻነት ሀሳባቸውን መግለጽ እንደሚችሉ የሚያሳዩ ጥሩ ጥሩ ህጎች አሉ። በሌላ በኩል ደግሞ ይህንኑ በህግ የተሰጠንን ነጻነት ለመገደብ በመንግስታዊ ስርዓቱና በተቋማቱ እየተጠቀሙ መሆናቸውን እናያለን። ያ ያሳስበናል። በሚቀጥለው ዓመት መስከረም ወር ውስጥ ለሚካሄደው ምርጫ ዝግጅቱ እየተሟሟቀ ባለበት በዚህ ወቅት የሰብአዊ መብትና የሚዲያ ነፃነት ተቋማት ጋዜጠኞችን አብዝቶ በጠላትነት የማየት ድባብ የሰፈነ በመሆኑ ደህንነታቸው ተጠብቆ ለህዝቡ መረጃ ማቅረብ ለመቻላቸው ምንም አይነት ዋስትና የለም ብለዋል የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊዋ ተሬሳ ኢንዳንጋዳ ሲናገሩ። ምርጫው እየተቃረበ ነው። በማንኛውም ምርጫ እንደሚደረገው ሚዲያ በጣም ተቺ የሆኑ ዘገባዎችን ያቀርባል። አሁንም ጋዜጠኞች ላይ ዛቻ እየደረሰ መሆኑን ከወዲሁ እያየን ነው። ስራቸውን ሙሉ በሙሉ ደህንነታቸው ተጠብቆ እንደሚሰሩ ምንም አይነት ዋስትና የለም። አያይዘውም አንድ ጋዜጠኛ ለደህንነቱ በመስጋት ሀገር ጥሎ እስከ መሰደድ መድረሱ አሳሳቢ ነው ብለዋል። የሀገሪቱን የጋዜጠኝነት ሙያ የሚቆጣ የተቆጣጠረው የማላዊ ሚዲያ ምክር ቤት ማላዊ ሚዲያ ካውንስል ያለው ሁኔታ የሚዲያ አባላት ባለስልጣናት ላይ መርማሪ ዘገባዎችን ለህዝቡ በማድረስ ተጠያቂ እንዲሆኑ የማድረግ ሚናቸውን ሙሉ በሙሉ እንዲወጡ የሚያስችል አለመሆኑን እንዳጤነ ነው ያመለከተው። ዋና ስራ አስኪያጁ ሞሰስ ኮፊ ሲያስረዱ ያለ ነው የምርጫ ወቅት ላይ ነው ህዝቡ በትክክል የሚፈልገውን እንዲመርጥ ለማስቻል ብዙ የሚጋለጡ ነገሮች እንደሚኖሩ የታወቀ ነው። ነገር ግን የሚደረገው ነገር ከቀጠለ የራሳቸውን አጀንዳ ለማስተዋወቅ እንዲመቻቸው ሚዲያውን አፈኑት ማለት ነው። ያ ደግሞ የማላዊ አስተዳደር ስርዓት ላይ አደጋ ይጋርጣል። የማላዊ ማስታወቂያና ዲጂታይዜሽን ሚኒስትር ሞሰስ ኩንኩያ በበኩላቸው ለቪኦኤ አስተያየታቸውን ለመስጠት ፈቃደኛ አልሆኑም። ሆኖም በሰጡት መልስ በፕሬስ ነጻነት ላይ ጥቃት ይደርሳል የሚለው ስጋት መሰረተቢስ ነው ሲሉ አጣጥለዋል። መንግስት የጋዜጠኞችን ነጻነት እና ደህንነት ለማስጠበቅ ቁርጠኛ ነው ካሉ በኋላ የመንግስት ተቋማት ለጋዜጠኞች ያለምንም ማጉላላት መረጃ እንዲሰጡ የሚያዘው ህግ የቁርጠኝነታችን ማሳያ ነው ሲሉ አክለዋል። የደቡባዊ አፍሪካ የሚዲያ ተቋሙ ባለስልጣን ቺሰም ኢንግሉቤ አስተያየት አላቸው ሲሉ ደረጃ የምናገኝበትን መንገድ ሊያቃልልልን ይገባ ነበር። ነገር ግን እየሆነ ያለው ያ አይደለም። የመንግስት መስሪያ ቤቶች መረጃ ለመስጠት ዝግጁ መሆን እንዳለባቸው ህጉ ላይ ተቀምጧል፣ ግን ተግባር ላይ አልዋለም። የማላዊ ህገ መንግስት የፕሬስ ነጻነት እንዲከበር ያዛል። የሀገሪቱ የሰብአዊ መብት ኮሚሽን እንዳለው የመንግስት ባለስልጣናት ህጉን ካላከበሩት በስተቀር ምርጫው ከመድረሱ በፊት የሚደርስባቸውን ጥቃት ተቋቁመው ስራቸውን በመስራታቸው የግሬገሪ ጎንዶዌን አይነት እጣ የሚደርሳቸው ጋዜጠኞች ቁጥር መጨመሩ አይቀሬ ነው። ቆንጅታ እየናመሰግን ወደ ዩጋንዳ እናቀናለን። ዩጋንዳዊ ፊልም ሰሪ አለን ማንዚ የታዳጊዎች የድራማ ቡድን በምጻሩ ጄዲሲ በተሰኘው ተከታታይ ድራማው የሚታወቅና የዘርፉ ተሸላሚ የሆነ ኪነ ሰው ነው። የቪኦኤው ጃክሰን ሙፍጋኒ ወጣቱን የዩጋንዳ ፊልም ሁነት በተመለከተ አነጋግሮታል። በመቀጠል ይቀርባል። ለፊልም ሰሪው አለን ማንዚ የታዳጊዎች ድራማ ክለብ የተባለው የህፃናቱን ተከታታይ ድራማ ከመስራት ባሻገር ህፃናቱ ተዋናውያን ተገቢውን እንክብካቤ ስለማግኘታቸውና ከስራ ውጪ ህይወት እንዲኖራቸው ለማረጋገጥ ይጥራል። ተማሪዎቻችን አብረውን የሚሰሩት ተዋናያን እድሜያቸው በስድስትና በአስራ ሁለት መካከል ነው። በአመቱ መጨረሻ ውጤታቸውን ስትመለከቱ ግን አመቱን ሙሉ የቴሌቪዥን ተከታታይ ድራማ ሲቀርጹ እንደነበር አይታወቃቸውም። ውጤታቸው በስራው ምክንያት ተጽዕኖ አላደረበትም። እነዚህ ነገሮች እኛም በእርግጠኝነት አኮርተውናል። የቴሌቪዥን ትርኢቱ ህይወታቸውን በቀየረ የድራማ ቡድን ውስጥ ተሳታፊ የሆኑት ልጆች ላይ ያተኩራል። የ12 ዓመቷ ታይራ አቦክ ከተዋናዮቹ መካከል አንዷ ናት። የወክለቻ ባሪ ኩን ወይንም ንግሥት ትሰኛለች የትወና ግዙዋን አስገራሚ ስትል የምትገልጸው ታይራ ትልቅ አላት። ትወና ለተቀረው ዓለም ታሪኬን የምናገርበት አንደኛው መንገድ እንደሆነ ይሰማኛል። ትልቁ ህልሜ በቱባ የዩጋንዳ ፊልም ላይ ተውኜ የኦስካር ሽልማትን ማግኘት ነው። የላይኛዋ ተዋናይት የ11 ዓመቷ አኒሻ ሙጋጋ ናት። አኒሻ የወክለቻት ገጸ ባህሪ መጠሪያ ማላይካ ትሰኛለች፣ መልአክ እንደ ማለት ነው። ጄዲሲ ለእኔ መልካም ልምድ ሆኖልኛል። እንዴት መዝፈንና መናገር እንዳለብኝ ተምሬያለሁ። መልካም ስነምግባርንም አስተምረውኛል። ኒሻ ካሊማ የድራማው ጸሐፊና አዘጋጅ ናት። ድራማውን በተመለከተ በተለይም ከማንዚ ጋር መስራት ቀላል ነው ትላለች። ሁለት ሺህ ሃያ እኔና ማንዚ ያለን ሀሳብ ነበር። ቁጭ ብለን ስናስብ ለእኛ ብቻ ሳይሆን ለሀገርም ትልቅ ነገር ሊሆን እንደሚችል ተገነዘብን። ማንዚ የድራማው ስኬት ዩጋንዳ ውስጥ የፊልም ኢንዱስትሪው ምን ያክል ትልቅ የንግድ ዘርፍ እንደሆነ እሱን ለመሰሉ ፊልም ሰሪዎች፣ ተዋንያንና ሌሎች ፈጣሪዎች መተዳደሪያነቱንም ያሳያል ይላል። ዩጋንዳ ውስጥ በዓመት አምስት ተከታታይ ድራማዎች ብቻ ይቀረጹበት ከነበረበት ደረጃ ሃያ ፊልሞች በተመሳሳይ ጊዜ የሚቀረጹበት ደረጃ ላይ ደርሰናል። ኢንዱስትሪው በለውጥ ውስጥ ይገኛል። ማንዚ እንደሚለው ወደ ዩጋንዳ ፊልም ስኬት የሚያመራው መንገድ ተጀምሯል። የዩጋንዳ ፊልሞች በመላ ዓለም መታየት ይጀምራሉ የሚል እምነትም አለው። አብራችን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት።